ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀምረ። ከአሜሪካ ድምፅ በመላ አሜሪካ የሚኖሩ ትውልደ ኢትዮጵያውያን የዓመት ዓመት መገናኛ ሆኖ የቆየው የሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን ፌስቲቫል ከቀናት በኋላ ይጀምራል። ከስፖርታዊ ፍክክር ባሻገር ኢትዮጵያውያን ባህላቸውንና ማንነታቸውን የሚያሳዩበት የስራና ማህበራዊ ትስስር የሚፈጥሩበት መድረክ ሆኖ ቆይቷል። ፌስቲቫሉ የዘንድሮውን ፌስቲቫል የምታስተናግደው ከተማ አትላንታ ናት። በዚያ ያለውን ቅድመ ዝግጅት ብሎም በፌስቲቫሉ ውስጥ የወጣቶችን ተሳትፎ በተመለከተ ሀሳብ የሚያጋሩን እንግዳ ጋብዘናል። እንግዳችን የፌዴሬሽኑ የህዝብ ግንኙነት ኃላፊ አቶ ያሬድ ነጋሽ ናቸው። አስቀድመው ስለ አሰናጁ ከተማና የዋዜማው ቅድመ ዝግጅት ይነግሩናል። አትላንታ ከተማ የሚኖረው የኢትዮጵያ ማህበረሰብ ቁጥሩ ራሱ ከፍ ያለ ነው። አትላንታ ደግሞ ከዋሽንግተን ዲሲ እና አካባቢው በመኪና በመንዳትም ለመሄድ በአውሮፕላኑ ለመብረርም ሁለት ሰዓት በማይሞላ ቅርበት ያለው ቦታ ስለሆነ ከዳላስም አካባቢ ለመምጣት የሚፈልጉ ከኖርዝ ካሮላይናም ሳውዝ ካሮላይናም ያሉ ኢትዮጵያውያን በቅርበት በመኪና በመንዳት እንኳን መምጣት የሚችሉ ብዙ ኢትዮጵያውያን በአትላንታ ዙሪያ ይገኛሉ እና የዘንድሮ ዝግጅት ኢትዮጵያዊነት ደምቆ የሚታይበት ይሆናል ብለን እናምናለን። በዛም መንገድ ነው እኛ ዝግጅታችን እያካሄድን ያለነው። በእኛ በኩል ዝግጅቱ በጥሩ እየሄደ ነው። ነገሮች መስመር እየያዙልን ነው። ታዳሚዎቻችን ከጁን ሀያ ዘጠኝ እስከ ጁላይ ስድስት ረፍት ጊዜያቸውን በአትላንታ ከተማ ያደርጋሉ ብለን እናምናለን። አራት አስርት ዓመታትን ያለፈ በብዙ ትውልድ ኢትዮጵያውያን ህይወት ውስጥም ትልቅ አሻራ ያስቀመጠ ፌስቲቫልና ዝግጅት እንደሆነ ይታወቃል። እንደው ትውልድ ኢትዮጵያውያንን በማስተሳሰር በሌሎች ተያዥ ጉዳዮች ይህ ፌስቲቫል የነበረው ፋይዳ፣ የነበረው ጠቀሜታ ምን ይመስላል? በአጭሩ ሲቃኝ ሲ ፌዴሬሽን ዋና መፈክሩ እግር ኳሱን ምክንያት በማድረግ ኢትዮጵያኖችን ማሰባሰብ ላለፉት አርባ ዓመታት ከኮቪድ ውጭ አለም ሲካሄድ የነበረ ነው። እንግዲህ ዘንድሮ አርባ አንደኛውን ልናከብር ነው አርባ አንደኛ ነው ስንል ዝም ብሎ አይደለም ቁጥሩን የምንጠራው በጣም የምንኮራበት ነው ይህን የምንኮራበት ምንድን ነው ላለፉት አርባ አንድ ዓመታት ኢትዮጵያውያኖችን ያለማቋረጥ እያሰባሰበ ያለ ብቸኛ ተቋም ይህ የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ነው እንግዲህ በፊት በፊት በእድሜያቸው ተለቅ ያሉ ኢትዮጵያውያኖች ነበር የሚሰባሰቡት የሆነ ሰዓት ላይ ወጣቶች በጣም ወደ ሜዳው የመምጣት ሁኔታ ቀዝቅሎ ነበር አሁን ደግሞ ወጣቱ ትውልድ ወይም የሁለተኛው ትውልድ በጣም እየመጣ የሚሳተፍበት ኳስ ተጫዋቾቹ ራሳቸው በጣም አሁን ወጣቶች ናቸው። ይህ ደግሞ የሚቀጥለው ትውልድ ምን ያህል ፌዴሬሽን ውስጥ ራሱን አስገብቶ እየተጠቀመ እየተገለገለ እንደሆነ ያሳያል። እኛም ደግሞ ደስታም ስኬትም ብለን ለአንድ መስፈርት የምናየው የሚቀጥለው አዲሱ ትውልድ ሲመጣ፣ ስታየው ሲንቀሳቀስ በሜዳው በሚያደርጉት ጨዋታ፣ በሜዳው ዙሪያ በሚደረጉት እንቅስቃሴዎች ውስጥ ወጣቱ ትውልድ ወደ ሜዳ ምን ያህል እየመጣ እንዳለ ስታየው ይህ ስፖርት ፌዴሬሽን ሚናውን እየተጫወተ ነው ብለን እናምናለን። እንግዲህ እንደሚታወቀው አርባ ዓመትን ያሳለፈ ተቋም እንደመሆኑ በበላይነት ለአበታት የሚያስተዳደሩ ሰዎችም እድሜያቸው እየገፋ መምጣቱ አይቀሬ ነው እና የእነሱን ኃላፊነት በመረከብ የመድረኩን ደግሞ የእርስ በርስ መታወቂያነቱን የበለጠ ለማጠናከር የወጣቶችን ተሳትፎ በምን መንገድ ለመጨመር አስባችኋል? እያንዳንድ ወጣት በአካባቢው ባለው ቡድን ውስጥ መሳተፍ ወጣትም ሳይሆን ማንኛውም ሰው መጥቶ መሳተፍ ይችላል። በተለይ ወጣቶች ደግሞ አዎ፣ አዳዲስ ሀሳብ አዳዲስ አስተያየቶችን ይዘው የሚመጡ ትውልድ ስለሆኑ እነሱም በአካባቢያቸው ወዳለ ቡድን በመሄድ ተጫዋችም ከሆኑ በተጫዋችነት እንደዚሁም ደግሞ በአባልነትም በቡድኖች መከላከል ይችላሉ። ቡድኖች እንግዲህ እነሱን አስተሳሰብ አስተያየታቸውን አይተው ሲፈልጓቸው ይጠቅማሉ። ሲሉ ደግሞ ወደ ፌዴሬሽኑ እያቀረቧቸው ይመጣሉ። በቲም ተወካይነት አንድ ቡድንን ወክለው በመምጣት በቦርድ አባልነት ወደ ስብሰባ ይመጣሉ ማለት ነው። አንድ የቦርድ አባል ሁለት ዓመት ከተሰበሰበ በኋላ ወደ አስተዳደር ውስጥ ለመግባት መስፈርቱን ያሟላል ማለት ነው። ሁለት ዓመት የፌዴሬሽኑ ቦርድ አባል ሆኖ ማገልገል አለበት። ወጣቶቹን በብዛት እያሳተፍን ነው። ከዛ በተጨማሪ በሜዳ አካባቢ በሚደረጉ የተለያዩ ቬንደሮች ይመጣሉ። እነዚህ ቬንደሮች ከምግብ ከሚሸጠው በተጨማሪ ሸቀጣ ሸቀጦችን የሚሸጡ አሉ። ከዛም በተጨማሪ ደግሞ ሌላ መስሪያ ቤቶችን የሚያስተዋውቁ ይዘው የሚመጡ አሉ እና ያ ደግሞ ለወጣቱ እድልን ይከፍታል። ስራም እድልን ይከፍታል። ኔትወርክ በተለይ ደግሞ ኔትወርክን ማስፋት ትልቅ እድል ይሄ ነው። ምክንያቱም ብዙ ኢትዮጵያውያኖች ልታገኝ በአንድ ቦታ ልታገኝ የምትችልበት ኢቨንት ቢኖር የእግር ኳስ ዝግጅት ነው እና ትልቅ የኔትወርኪንግ ነው። ኔትወርኪንግ ደግሞ ከምንም በላይ አስፈላጊ ነው። ለተለይ ለዚህ ሀገር ለወጣቱ ራሳቸውን ለማሳደግ ሊጠቀሙበት የሚችለው ኔትወርኪንግ ነው እና እዛ ላይ በመሳተፍ በተለያዩ ነገሮች በኢንተርሽፕም በስኮላርሽፕም የተለያዩ እድሎችን ማግኘት ይችላሉ እና በዛ ረገድ ጥሩ እንቅስቃሴዎችን እያደረግን ነው። በስኮላርሽፕ ራሱ ከአትላንታ ከተማ አሁን ኢንተርናል ኦዲተራችን የሆነው አቶ ዳግብ ለብዙ ተጫዋቾች የስኮላርሽፕን በማመቻቸት እድሎችን የከፈተ ወጣት ነው። እሱ ራሱ ተጫዋች የነበረ ለሌሎችም ስኮለርሽፕን እያስገኘ ያለ ወጣት ነው እና በዛ ረገድም ወጣቱ ተጠቃሚ ይሆናል ማለት ነው። ሌላው ፌዴሬሽኑ የሚታወቀው በሀገር ቤት ለሚደርሱ ሰው ሰራሽም ሆነ የተፈጥሮ አደጋዎች የሚሆኑ ድጋፎችን የረዴት ተግባራትን በማከናወን ነው። ጎን ለጎን የሰብአዊ ተግባራት ውስጥ ተሳታፊ የሆኑ ተቋማትን ስፍራና ድጋፍ እንዲያገኙ የማድረግ አሰራርም አላችሁ። ይሄ አሰራራችሁ ዘንድሮ ላይ በምን ደረጃ ላይ ደርሰዋል? ኢትዮጵያ ነበርኩኝ። ከመጣው ገና አንድ አስራ አምስት ቀኔ ነው። ኢትዮጵያ በነበርኩበት ጊዜ ቶቢኒያም የመቄዶንያ መስራች ጥሪ አስተላልፎልን መቄዶንያን ሄጄ እንድጎበኝ ጋር ብዙ የነበር እና በጣም ልብ የሚነካ መልካም ስራ የሚሰራ ሰው ነው። ማንኛውም ሰው ወደ ኢትዮጵያ በሚሄድበት ጊዜ መቄዶንያን ሄዶ ቢጎበኝ የሚል መንፈስ ጊዜ ነው። ከዚ ወጣውት ማንኛውም ዘንድሮ ከመቄዶኒያ በጎ አድራጎት ድርጅት ጋር በመተባበር እነሱ መድረኩን በማመቻቸት በእግር ኳሱ ላይ በመገኘት ስለ መቄዶኒያ እንዲያስተዋውቁ ስለ መቄዶኒያ ለሚሰሩት ስራ ድጋፍን ለመጠየቅ በዛ መስፈርት ከመቄዶኒያ ጋር እንደዚሁም ከመሰረት በጎ አድራጎት ድርጅት ጋር ከእነሱ ጋር በመተባበር ዘንድሮ እነሱን የበጎ አድራጎቶች ወደፊት በማጉላት ይዘን እንቀርባለን እና በዛ ረገድ ያው ራሳቸውም ድንኳን ይዘው መጥተው የሚሳተፉም አሉ። እኛም ደግሞ እንደዚሁ በተመራጭነት የምናሳትፋቸውም አሉ። ከዛ በተጨማሪ ደግሞ ሌሎች የጠየቁ አሉ። በጣም እኔ ከሁን በፊት በበጎ አድራጎት ስራ በነበርኩበት ውስጥ የተሳተፍኩባት ፕሮግራም አለ። እነሱ ምንመጣለን ብለዋል። ብርቄ የሚባል ባሊ የተዘጋጀ ነው። ይህ ባሊ ለሴቶች ለእህቶቻችን የንጽህና እቃ ነው እና በጣም በተለይ በገጠር በክፍለ ሀገር ላሉ በወራዊ በሚመደርስባቸው ጊዜ በንጽህና ምክንያት እየተገፉ እንዳይቀሩ ለእነ ተማሪዎች እንዳይስተጓጎሉ፣ ሴቶቹ ሴቶቻችን ከማህበረሰቡ ገለልተኛ እንዳይደረጉ ለእነሱ የሚበረከት ባሊ ነች እና እዛ ባሊ ውስጥ ብዙ ነገርን ያሟላ የንጽህና እቃዎችን የያዘ ነው። እነሱም መጥተው መሳተፍ እንደሚፈልጉ ደብዳቤ ጽፈውልናል። በተቻለ መጠን እኛም ሀገራችን ላይ አሻራችንን የምንጥልበት አሻራቸውን ይጣሉትን ደግሞ ደግፈን እነሱም ማህበረሰቡን የሚጠቅሙበትን ድሎች በዚሁ መንገድ እያመቻችን ነው። እጅግ በጣም አመሰግናለሁ። አቶ ያሬድ ነጋሽ በሰሜን አሜሪካ የኢትዮጵያን የስፖርትና የባህል ፌዴሬሽን የህዝብ ግንኙነት ኃላፊ ነዎት። አርባ አንደኛውን የሰሜን አሜሪካ የስፖርት ፌዴሬሽን ፌስቲቫልን አስመልክተው ለሰጡን ሀሳብ ላጋሩን ነገር ሁሉ በጣም አመስጋኝ ነኝ። በድጋሚ አቶ ሀብታሙ እጅግ አድርጌ አመሰግናለሁ። በቪኦኤም እጅግ አድርጌ አመሰግናለሁ ይህንን እድል ስለሰጣችሁን። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመቀጠል ደግሞ የእሁድ ምሽቶቹ አዘጋጆች አሉላ ከበደና ቆንጅታዬ ከሚያቀርቧቸው የራዲዮ መጽሔት ወጎች አንዱን እንጋብዛችኋለን። ከገጣሚ ሰለሞን ሞገስ ጋር በቅርቡ ለንባብ በቃት አዲስ የግጥም መድብሉ ባሻሸብር በጀርመንና ሌሎች የግጥም ስራዎቹ እንዲሁም ስለ ስነ ግጥም ለዛ ከነበራቸው ቅምሻ ዝግጅት የተወሰደ ነው። አሉላ ከበደ ነው መኖሪያውም በጀርመን ሙኒክ ያደረገውን ሰለሞንን ያወያየው። እንግዳችን ገጣሚ ሰለሞን ሞገስ ወደ ዝግጅት ክፍላችን እንኳን በደህና መጣ። እንኳን ሰላም ቆያችሁ። ሰለሞን በቅርቡ አዲስ የሥነ ግጥም መድብል ለንባብ አብቅተሃል። በ2015 በአዲስ አበባ ታተመ። በ2016 እንደገና መልሶ ሁለተኛ ዕትሙ ባለህበት ጀርመን ሀገር መታተሙን ያመለክታል። በርከት ያሉ የስነ ግጥም መድብሎች ለንባብ አውቅተሃል። የቀደመው እውነትን ስቀለዋት በ2001 ዓ.ም፣ ከፀሐይ በታች በ2004፣ ጽሞናና ጩኸት 2006፣ የተገለጡ አይኖች 2009፣ ይኸው ባሻሸብር በጀርመን የተሰኘው ደግሞ በ2015ና 16። በስደት ዓለም በስደት ህይወት ስነ ግጥም እንዴት ነው? ለስነ የሚቀሰቀሱ ነገሮች ይበዛሉ። ይከብዳል። ምን ይመስላል? ለስነ ጽሁፍ ይከብዳል። ምክንያቱም አገር ቤት እያለው እኔ አክቲቭ ነበርኩኝ በተለያየ ስነ ጽሁፍ ዝግጅቶች ላይ በኢትዮጵያ ደራሲያን ማህበርም ሆነ በሌሎች የግለሰብ የመጽሐፍ ምርቃቶች፣ በስነ ጽሁፍ ዝግጅቶች ላይ ብዙ እንቅስቃሴ ውስጥ እሳተፋለሁ። እንደ አቅራቢም እንደ ታዳሚ ሆኜ ብዙ ሰዎች አገኛለሁ ልምዳቸውን የሚያካትሉኝ ከወጣቶቹን ከአንጋፋዎቹ ደራሲዎች የማግኘት የማውራት መጽሐፎቹንም የማንበብ ብዙ እድል ይሰጣል። የሀገር ቤቱ ህይወት ወደዚህ ከመጣው በኋላ ግን ከባድ ነው። ምክንያቱም ራስን ለመቋቋም ወደ አዲሱ ባህል እና አኗኗር ለመቀላቀል አዲስ ህይወት ለመመስረት ብዙ ፈተናዎች ስላሉ፣ ውጣ ውረዶች ስላሉ፣ ከቋንቋው ጀምሮ ከባህሉ ጀምሮ ከመኖሪያ ሁኔታዎች አለመመቻቸት ጀምሮ ብዙ ፈተናዎች ስላሉ ከስነ ጽሁፍ ያርቃል፣ ከንባብ ያርቃል። የቋንቋውን ራሱ የማንበቡ አቅምም እየተዳከመ ቃላትን እንደበፊቱ በሰፊው ስለማንጠቀምባቸው የመቀነስ ነገር ነው ያለው። ከረጅም ጊዜ በኋላ እንግዲህ ነው ይህንን መጽሐፍ የሞከርኩት። እንደ ጀማሪ ሆኜ ነው እንደገና የምነሳው ለአንድ አምስት ስድስት ዓመታት በላይ አቁሙ ስለነበረ ጀማሪ ሆነ ነው ሁሉ ልምምድ ስለሌለ እንደ አንድ አዲስ ነው የሚጀምረው። አንተ እንደ እሱ አድርጎ ይሰማሃ እንጂ የግጥም መድብህን ላገላበጠ ያን የለመዱትን ለዛ ያላቸው በቀልዳቀልድም በቁም ነገርም ጠለቅ ያሉ የህይወት ጥያቄዎችን የሚያነሱ ግጥሞችን የማየት እድል ያገኛል። ባሻሸብር በጀርመን፣ የባሻሸብር በአሜሪካ፣ የመንግስቱ ለማ ለየት ያለ ታሪካዊ ግጥም እንዳነቃቃ መነሻ እንደሆነ አንተም ታመላክታለህ፣ ርዕሱም ይጠቁማል። እስኪ በግጥም እያዋዛን እንጫወት። መግቢያችን ላይ ኑዛዜ የተሰኘችውን ጠያቂ በቀልዳ ቀልድ ለዛ ከህልፈት ጋር የተገናኘን ድንገት በግሩም ግጥም ተርከኸዋል። እሱን ተመልክተናል። እስኪ አሁን ደግሞ ትላንትና ማታ የተሰኘችውን ግጥምህን አንብብልንና ጨዋታችንን እንቀጥል። ትላንትና ማታ ከሼክስፒር ጋራ ቡና እየተጠጣ ፑሽኪን ቦድካ ከፍቶ ጨዋታ እያመጣ ከበደ ሚካኤል ቅሜን እየፈቱ ጸጌ ሲሟገት ካብዬ መንግስቱ እኔም ተቀምጬ በመካከላቸው ታገልን ወንድዬን በውቄን ስሰማቸው ስሙን የዘነጋው ገጣሚ ማብሯቸው አያሙሌ እንደ ዶፍ ቅኔውን ሲያዘንብ ዮሐንስ አድማሱ ቃል ሲንድ ቃል ሲክብ የውፍታሄን ሙሴም ግዕዝ ሲያነበንብ ጋሽ ፈቃድ አዘዘ ምናቡን ሲያባብል አረጋሽ ቃላትን ስትቋጥር ስትፈትል ገሞራው ዘንድሮም አመፅ ሲያቀጣጥል ደበበ ጅብራንን ከፊቱ አስቀምጦ ወዲህ ክፍሌ አቦቸር ጎኔ ተመስጦ ከበደች ሩሚ ከመቅደስ ጀንበሩ ከለምን ሲሳይ ጋር ባንክሮ ሲያወሩ ገብሬና ሰይፉ ሳቅ እየፈጠሩ ግጥም ስትሞሸር በየገጥሞ አደሩ። ቡናና ወግ ይዘው ከቦ ሲጫወቱ ጋሻ በራ ለማ ካያልነህ ሙላቱ። አለም ፀሐይ ደግሞ ከጥግ ላይ ቆማ ናስቴር ግጥምና ዜማ ስታስማማ፣ በዚህ ህልሜ መሀል ጥሞኝ የነበርኩት ከኑሮዬ ይልቅ እንቅልፌን ወደድኩት፣ ከኑሮዬ ይልቅ እንቅልፌን ወደድኩት። ግሩም ግጥም ነው። ወደኋላም ወደፊትም ከውጭውም ከሀገር ውስጥም ከአንተ ዘመንም ገጣሚዎች ታመጣለህ በምትረክበት እና ትናንት ማታ በተገናኙበት ግጥም ሰለሞን በአጋጣሚ የአምሃ አስፋውን ርእሱ ተዘንግቶኛል። ኒው ኦርሊንስ የሚባል የዩናይት ስቴትስ ከተማ ውስጥ ኢትዮጵያውያን ገጣሚያን ያመሹበትን የግጥም ምሽት ከአጻጻፋቸው ጋር ከሄደበት ረጅም ጎዳና የነዳበትን ጨምሮ የሚተርክበታል። የማየት እድል ገጥሞ ይሆን? አይ፣ ለመጀመሪያ ጊዜ ነው ካንተ የሰማሁት። እንደዚህ ቢሆን ኖሮ ምናልባት መነሻ ጠቅስ ነበር። ልክ እንደ ባሻ ሽብር በጀርመን ጥቀሴ ብዬ ጠቅስ ነበር። እንደዚ አይነት አላነበኩኝም፣ አላየሁም። ግጥማችሁ ለየቅል ነው። ራሱን የቻለ ነው። እሱ ግጥሞችን ያነሳህና ጸጋዬ በራሱ መንገድ ሰይፉ መታፈሪያ ደግሞ በራሳቸው መንገድ ሲሉት ያሳያል። እንደው እንደ ግጥም ለጨዋታ ማለው እንጂ አማ አስፋው ይላላ ደንቦ እና ሌሎች በርከት ያሉ መጽሐፎች ጻፈ ገጣሚና ደራሲ ነው። ታውቀዋለህ ብዬ ገምታለሁ። ሰለሞን ወደ አንተ ስራዎች እንመለስና ታሪኮች አሏቸው። አንዳንድ ጊዜ በግጥሞች ታሪክ ትነግረናለህ ስለ ሕይወት ጥያቄው ይታነሳለ። ቀደም ብዬ እንዳልኩት አጫጭሮቹም ረጃጅሞቹም ውስጥ እንዲሁ የሚመረምረውን የግጥምን ሀያል አቅም የሚያሳየው እናያለን። ለምሳሌ እንቆቅልሽ ቅልሽ አለ በምትለው ምጥን ግጥም እላለሁኝ እንጂ እንዲያው ገባኝ ገባኝ እንኳንስ ያልገባኝ የገባኝ ያልገባኝ ያልገባኝ ሲገባኝ መቼ ገባኝ ገባኝ ትላለ። ስለ እውቀትና ነገሮችን መረዳታችንን የምንወስድበትን መንገድ ራሱ ጥያቄ ውስጥ ከተዋለ። ትል እንኳን በሚለው ሌላ ግጥምህ፣ እስቲ የቱ ይሆን የእኛ መልካም ሥራ ትል እንኳን እንደ አቅሙ ምሽት እያበራ ስትል ትፈትናለ። አንዳንዶቹ ቅድም እንዳልኩት በታሪክም ገፍተው ብዙ ነገሮችን ያነሳሉ። እንደ ዘይቤ የምትመርጠው መንገድ አለ። ለግጥም የሚያነሳሱ ሁኔታዎች፣ ሐሳቦች፣ የሚኮረኩሩ ጭብጦች ምን ይሆኑ? ብዙ ጊዜ ተደጋግሞ የሚመጣ ነገር ካለ ብዙ ጊዜ ተደጋግሞ የሚመጣ ነገር የሚት ህዝብቶች ናቸው። ለምሳሌ የሆነ የሚገጥመኝ ነገር ትንሹን ነገር ሰው አሁን ወዲያው ሊረሳው የሚችለው ነገር እኔ ጋር አንዳንድ ኢንፖዲያንት ሰው የሆነ ነገር ተናግሮ ወይም አድርጎ ካየሁን ለአንዳንዶች ያ ነገር በቀላሉ የሚረሳው ሊሆን ይችላል። እኔ ጋ ግን ጥሏቸው የሚያልፈው ነገር አለ ወይም የሚሰጠኝ ትርጓሜ አለ እና ለዛ ነው ለምሳሌ አሁን በቅርቡ የአፍሪካ ፌስቲቫል ነበር አንድ ከተማ ላይ እዛ ሰው ሲደሰት ሲጨፍር ምን ሲል ምን ሲል ምን ሲል ደስታን ሰዎች ሲፈልጉ አይ ነበር። እዛ ጋር በዳንስ ይሁን በሙዚቃ ይሁን በምናምን እንዴት ምንድን ነው የሚያደርጉት? ስል ደስታን ነው እየፈለጉ ያሉት እና እውነትን የሰው ልጅ ደስታን ይፈልጋል እና ሁላችንም እንፈልጋለን። ብዙ ጊዜ ግን ደስታን ስንፈልጋት ይቺ ደስ ሀጢያት እግር ስር ሆና ትገኛለች እና ለምንድን ነው የምትገኝ ግን ሳይሽ ስፈልግሽ ትንስልሽ ለምንድን ነው ሀጢያት እንደዚህ አይነት ግጥም ፍት ያለው አሁን ሰሙኑ ማለት ነው ደስታን እንፈልጋታለን። ያቺ ደስታ ግን እኛን ለመጣሊው ለምን እንደሆነ ኃጢአት ጉያ ስር ትወርቃለች እና እንደዚህ የማያቸው ነገሮች፣ የሚታዘባቸው ነገሮች ወደ ግጥን ይኮረኩረሃል። የራሴንም ህይወት እናሳዝነኝም እንደዛ ነው መነሻዎች። አብዛኞቹ የራሴ ህይወት ነጸብራቆች ወይም እይታዎች ናቸው። ግሩም ግጥሞችህን፣ የመጀመሪያውን መጽሐፍህን ነው ቀድሚያ ያየሁት እውነትን ስቀለዋት በ2001 ዓ ም የታተመ ብሩም ግሩም ለዛ ያላቸው እንዳልኩት የህይወትንም ጥያቄ የሚጠይቁ በምታየውም በሚሆነውም ላይ የተለየ ትኩረት የሚስቡ ነገሮችን እናያለን። እስኪ አንድ ግጥም ከዛ መድብልህ አንብብልንና ወደ ምድልሳችን እናምራ። ስንቅ የሚያቀብሉኝ እስረኞቹ ናቸው ይላል። በዚህ ፕሮግራም ላይ ምናልባት ከአንድ ጊዜ በላይ ልበለው፣ በተደጋጋሚ ያነበብነው ይመስለኛል። የዚህ ፕሮግራም የራዲዮ መጽሄት ተከታታዮች የሚያውቋት ግጥም ናት። እስኪ ባንተ አንደበት ደግሞ እንስማት። ይህም የተጻፈበት ያው በዛን ጊዜ በሀገራችን በነበረው መንፈስ ብዙ እንደዚ አይነት ስሜት ይሰማን ነበር ያው በነበረው ስርዓት እስር ቤት እንጠይቅ ነበር ጋዜጠኞችን። ለነፃነት ለፍትህ ሲታገሉ የነበሩ እስር ቤት የወደቁ ወገኖቻችን ነበሩ፣ እና ማነው የታሰረው ሲባል እውነት እነሱ ናቸው። እነሱ የልባቸውን ጽፈው የልባቸውን ተናግረው ተቃውሞ እስር ቤት ናቸው። እኛ ግን በፍርሃትም በተለያየ ነገርም ተሸበበን ውጪ ቆመናል። እናምንበትን ነገር ሳንናገር በውስጣችን ብቻ እያንጎራጎርን በሹክሹክታ እንትን እያለን፣ እነዛ ሰዎች ነፃ ናቸው። የልባቸውን ተናግረዋል። ተቃውመዋል። ወጥቶ በአደባባይ ስለ ህዝብ መገፋት እምን ስሜት ፈጠረብኝና የዘመኑን መንፈስ የያዘ ነበረ ስጽፈው። በእርግጥ አሁንም አገር ቤት ተመሳሳይ ነገር ነው ያለው እና ከዛ አኳይ የተጻፈ ነው። ርዕሱ ስንቅ የሚያቀብሉን እስረኞቹ ናቸው። እስረኛ ነኝ መብቱ የጎደለ ነጻር ግብ ለመሆን ከቶም ያልታደለ በአጥር በጠመንጃ በዘብ ተጠብቄ በአንዲት ጠባብ ክፍል ምኞቴን አምቄ ታስሬ ይኖራለሁ በመጽሐፍ ቅጠል ዓለምን እያየሁ። የለም ነጻ ሰው ነኝ፣ እስረኛ አይደለሁም። ጭንቅና ሰቀቀን ከኔ ጋር የሉም። እታሰሪ ይሆን ወይ ብዬ መሽ ልፈራ ታስር ያለሁና ከራሴ እውነት ጋራ የሚዳቋ ስጋት ጭንቅ የሞላባቸው የታሰሩትማ በደጅ ያሉ ናቸው። እኔ ነጻ ሰው ነኝ ያሻኝም ሰርቼ የልቤን አውርቼ ይኸው እዚህ አለው ነጻነት አግኝቼ። የታሰሩትማ በውጭ ያሉ ናቸው። የልብን ለማውራት የልብን ለመስራት ወኔ ከዳቸው፣ የሚደናበሩ በገዛ ጥላቸው። እኔ ነጻ ሰው ነኝ የታሰሩትማ ያልታሰሩት ናቸው። አሉላ ከሰለሞን ጋር የነበረው ቆይታ ሙሉ ቅጂ በዌብሳይታችን ላይ ይጋራል። አሁን ወደ ሌላኛው ሀገር ማላዊ እንሻገር። ማላዊ ከሶስት ዓመታት የብዙሀን መገናኛ ነጻነትን የሚያፍኑ አንዳንድ ህጎችን በመሰረዝ ማሻሻል ያሳየች ቢሆንም በጋዜጠኞች ላይ የሚደርሰው ዛቻና እስር ተባብሶ ስው መቀጠሉን የሀገሪቱ የሚዲያና ሰብአዊ መብት ተሟጋቾች እየተናገሩ ነው። ከዚህ ጋር በተያያዘ የተሰናደውን ዘገባ ደግሞ ቁንጅት ታሰማናለች። በማላዊ አሁን ያለው አስተዳደር እንደ አውሮፓውያን አቆጣጠር በ2020 ዓ ም ስልጣኑን ከተረከበ ከጥቂት ወራት በኋላ የሚዲያ ምህዳሩን በማጥበብ አደጋ ይጋርጡ የነበሩ አንዳንድ ህጎችን በመሰረዙ አድናቆት አትርፎ ነበር። ከዚያም በሶስት ዓመታት ቀደም ብሎ ተደንግጎ የነበረውን የመረጃ ተደራሽነት ህግም ተግባራዊ አድርጓል። ይሁንና ላለፉት ሁለት ዓመታት ያለማቋረጥ ጋዜጠኞች የዛቻና የእስር ኢላማ እየተደረጉ መሆኑን ሲናገሩ ቆይተዋል። የደቡባዊ አፍሪካ የሚዲያ ተቋም ሚሳ በዚህ የአውሮፓውያን 2024 ዓ ም ብቻ ሶስት ጋዜጠኞች መታሰራቸውን አመልክቷል። ባለፈው ዓመት ደግሞ አስር የሚሆኑ ጋዜጠኞች ታስረዋል፣ አሊያም በስራ ላይ ያሉ ጥቃት ደርሶባቸዋል። ቺሰም ኢንግሉቤ የተቋሙ የማላዊ ቢሮ ምክትል ሊቀመንበር ናቸው። ጋዜጠኞች ላይ በተለይ ምርጫው እየቀረበ ባለበት በዚህ ወቅት የሚፈጸመው ማስፈራራትና ዛቻ ያለበት ደረጃ እያሳሰበን ነው። አቻምና 2022 ሚያዝያ ወር ውስጥ ፕላትፎርም ፎር ኢንቨስቲጌቲቭ ጀርናሊዝም፣ የምርመሪ ጋዜጠኝነት መድረክ የተባለ ተቋም ጋዜጠኛ የሆነው ግሬጎሪ ጎንድዌ አንደኛው ዘገባውን ሲያዘጋጅ ምንጮቹ እነማን እንደነበሩ እንዲናገር በኃይል ለማስገደድ ፖሊሶች አስረውት እንደነበረ የማላዊ የሰብአዊ መብቶች ኮሚሽን ለቪኦኤ ገልጿል። የግሬጎሪ ጎንድዌ ዘገባ የማላዊ መንግስት እንግሊዝ ተቀማጭ ከሆኑ ዙኔት ስታር የተባሉ ነጋዴ ጋር የንግድ ግንኙነት እያደረገ ነው በሚሉ ውንጀላዎች ላይ ያተኮረ ሲሆን ነጋዴው የማላዊ መንግስት ባለስልጣናትን ያሳተፈ የሙስና አድራጎት እየፈጸሙ ነው ተብለው እንግሊዝ ውስጥ ምርመራ የተከፈተባቸው ሰው ናቸው። ውንጀላውን ያስተባብላሉ። የማላዊ የሰብአዊ መብቶች ኮሚሽን እንዳለው መርማሪ ጋዜጠኛው ግሬገሪ ጎንድዌይ ከማላዊ የመከላከያ ኃይሎች ዛቻ ከደረሰበት በኋላ ባለፈው የካቲት አገር ጥሎ ተሰዷል። ቪኦኤ የማላዊ የመከላከያ ኃይሎችን አስተያየት ለማግኘት ቢጠይቅም ፈቃደኛ አልሆኑም። የደቡባዊ አፍሪካ ሀገሮች የሚዲያ ተቋም ምክትል ሊቀመንበሯ ቺሶም ኢንግሉቤ ይናገራሉ። ነርሱ የሚያገኛቸው ጥቅሞች በይፋ እንዳይወራ ወይም እንዲደበቅላቸው የሚፈልጉ ሰዎች አሉ። ጋዜጠኞች ደግሞ ዲሞክራሲያችን እንዲጠናከር በማሰብ እንደዚያ ያለውን ነገር ፈልፍለው በማውጣት ይዘግባሉ። በዚህም ምክንያት በመርማሪ ጋዜጠኞች ላይ የሚሰነዘረው ዛቻ እየተባባሰ ሄዷል። የማላዊ የሰብአዊ መብቶች ኮሚሽን በበኩሉ እርግጥ ነው ስልጣን ላይ ያለው መንግስት የጋዜጠኞችን ስራ የሚያሰናክሉትን አን አንዳንዶቹን ህጎች ሰርዟል። ቢሆንም ለመጪው ምርጫ ዝግጅት በሚደረግበት በዚህ ወቅት የሚዲያ ነፃነቱ ይዞታ በጣም አሳሳቢ ነው ብሏል። ቴሬሳ ኢንጋናንዳ የኮሚሽኑ የፖለቲካና የሲቪል መብቶች ዘርፍ ኃላፊ ናቸው። እንዲህ ሲሉ ያስረዳሉ። አንድ በኩል ጋዜጠኞች ወይም ዜጎች በነፃነት ሀሳባቸውን መግለጽ እንደሚችሉ የሚያሳዩ ጥሩ ጥሩ ሕጎች አሉ በሌላ በኩል ደግሞ ይህንኑ በህግ የተሰጠንን ነፃነት ለመገደብ በመንግስታዊ ስርዓቱና በተቋማቱ እየተጠቀሙ መሆናቸውን እናያለን። ያ ያሳስበናል። በሚቀጥለው ዓመት መስከረም ወር ውስጥ ለሚካሄደው ምርጫ ዝግጅቱ እየተሟሟቀ ባለበት በዚህ ወቅት የሰብአዊ መብትና የሚዲያ ነፃነት ተቋማት ጋዜጠኞችን አብዝቶ በጠላትነት የማየት ድባብ የሰፈነ በመሆኑ ደህንነታቸው ተጠብቆ ለህዝቡ መረጃ ማቅረብ ለመቻላቸው ምንም አይነት ዋስትና የለም ብለዋል። የኮሚሽኑ የፖለቲካና የሲቪል መብቶች ዘርፍ ኃላፊዋ ተሬሳ ኢንዳንጋዳ ሲናገሩ ምርጫው እየተቃረበ ነው። በማንኛውም ምርጫ እንደሚደረገው ሚዲያ በጣም ተቺ የሆኑ ዘገባዎችን ያቀርባል። አሁንም ጋዜጠኞች ላይ ዛቻ እየደረሰ መሆኑን ከወዲሁ እያየን ነው። ስራቸውን ሙሉ በሙሉ ደህንነታቸው ተጠብቆ እንደሚሰሩ ምንም አይነት ዋስትና የለም። አያይዘውም አንድ ጋዜጠኛ ለደህንነቱ በመስጋት ሀገር ጥሎ እስከ መሰደድ መድረሱ አሳሳቢ ነው ብለዋል። የሀገሪቱን የጋዜጠኝነት ሙያ የሚቆጣጠረው የማላዊ ሚዲያ ምክር ቤት ማላዊ ሚዲያ ካውንስል ያለው ሁኔታ የሚዲያ አባላት ባለስልጣናት ላይ መርማሪ ዘገባዎችን ለህዝቡ በማድረስ ተጠያቂ እንዲሆኑ የማድረግ ሚናቸውን ሙሉ በሙሉ እንዲወጡ የሚያስችል አለመሆኑን እንዳጤነ ነው ያመለከተው። ዋና ስራ አስኪያጁ ሞሰስ ኮፊ ሲያስረዱ የአን ኢሌክሽን ፔሪዎድ ያለ ነው። የምርጫ ወቅት ላይ ነው ህዝቡ በትክክል የሚፈልገውን እንዲመርጥ ለማስቻል ብዙ የሚጋለጡ ነገሮች እንደሚኖሩ የታወቀ ነው። ነገር ግን የሚደረገው ነገር ከቀጠለ የራሳቸውን አጀንዳ ለማስተዋወቅ እንዲመቻቸው ሚዲያውን አፈኑት ማለት ነው ደግሞ የማላዊ አስተዳደር ስርዓት ላይ አደጋ ይጋርጣል። የማላዊ ማስታወቂያና ዲጂታይዜሽን ሚኒስትር ሞሰስ ኩንኩያ በበኩላቸው ለቪኦኤ አስተያየታቸውን ለመስጠት ፈቃደኛ አልሆኑም። ሆኖም በጽሁፍ በሰጡት መልስ በፕሬስ ነጻነት ላይ ጥቃት ይደርሳል የሚለው ስጋት መሰረተቢስ ነው ሲሉ አጣጥለዋል። መንግስት የጋዜጠኞችን ነጻነት እና ደህንነት ለማስጠበቅ ቁርጠኛ ነው ካሉ በኋላ የመንግስት ተቋማት ለጋዜጠኞች ያለምንም ማጉላላት መረጃ እንዲሰጡ የሚያዘው ህግ የቁርጠኝነታችን ማሳያ ነው ሲሉ አክለዋል። የደቡባዊ አፍሪካ የሚዲያ ተቋሙ ባለስልጣን ቺሰም ኢንግሉቤ አስተያየት አላቸው። መረጃ የምናገኝበትን መንገድ ሊያቃልልልን ይገባ ነበር፣ ነገር ግን እየሆነ ያለው ያ አይደለም። የመንግስት መስሪያ ቤቶች መረጃ ለመስጠት ዝግጁ መሆን እንዳለባቸው ህጉ ላይ ተቀምጧል ግን ተግባር ላይ አልዋለም። የማላዊ ህገ መንግስት የፕሬስ ነጻነት እንዲከበር ያዛል። የሀገሪቱ የሰብአዊ መብት ኮሚሽን እንዳለው የመንግስት ባለስልጣናት ህጉን ካላከበሩት በስተቀር ምርጫው ከመድረሱ በፊት የሚደርስባቸውን ጥቃት ተቋቁመው ስራቸውን በመስራታቸው የግሬገሪ ጎንዶዌን አይነት እጣ የሚደርሳቸው ጋዜጠኞች ቁጥር መጨመሩ አይቀሬ ነው። ቆንጅታ አመሰግናለሁ። ወደ ዩጋንዳ እናቀናለን። ዩጋንዳዊው ፊልም ሰሪ አለን ማንዚ የታዳጊዎች የድራማ ቡድን በምጻሩ ጄዲሲ በተሰኘው ተከታታይ ድራማው የሚታወቅና የዘርፉ ተሸላሚ የሆነ የኪነ ጥበብ ሰው ነው። የቪኦኤው ጃክሰን ሞፍጋኒ ወጣቱን የዩጋንዳ ፊልም ሁነት በተመለከተ አነጋግሮታል። በመቀጠል ይቀርባል። ለፊልም ሰሪው አለን ማንዚ የታዳጊዎች ድራማ ክለብ የተባለው የህፃናቱን ተከታታይ ድራማ ከመስራት ባሻገር ህፃናቱ ተዋናያን ተገቢውን እንክብካቤ ስለማግኘታቸውና ከስራ ውጪ ሕይወት እንዲኖራቸው ለማረጋገጥ ይጥራል። ተማሪዎቻችን አብረን የሚሰሩት ተዋናያን ዕድሜያቸው በስድስትና በአስራ ሁለት መካከል ነው። በዓመቱ መጨረሻ ውጤታቸውን ስትመለከቱ ግን ዓመቱን ሙሉ የቴሌቪዥን ተከታታይ ድራማ ሲቀርጹ እንደነበር አይታወቃቸውም። ውጤታቸው በስራው ምክንያት ተጽዕኖ አላደረበትም። እኔ ነገሮች እኛም በእርግጠኝነት አኩርተውናል። የቴሌቪዥን ትርዒቱ ህይወታቸውን በቀየረ የድራማ ቡድን ውስጥ ተሳታፊ የሆኑት ልጆች ላይ ያተኩራል። የ12 ዓመቷ ታይራ አቦክ ከተዋናዮቹ መካከል አንዷ ናት። የወክለቻ ትገጸ ባህሪ ኩዊን ወይንም ንግሥት ትሰኛለች። የትወና ጉዙዋን አስገራሚ ስትል የምትገልጸው ታይራ ትልቅ ልማላት ትወና ለተቀረው ዓለም ታሪኬን የምናገርበት አንደኛው መንገድ እንደሆነ ይሰማኛል። ትልቁ ህልሜ በቱባ የዩጋንዳ ፊልም ላይ ተውኜ የኦስካር ሽልማትን ማግኘት ነው። ሌላኛዋ ተዋናይት የ11 ዓመቷ አኒሻ ሙጋጋ ናት። አኒሻ የወከለቻት ገጸ ባህሪ መጠሪያ ማላይካ ትሰኛለች። መልአክ እንድ ማለት ነው። ጄዲሲ ለእኔ መልካም ልምድ ሆኖልኛል። እንዴት መዝፈንና መናገር እንዳለብኝ ተምሬያለሁ። መልካም ስነምግባርንም ምግባርንም አስተምረውኛል። ኒሻ ካሊማ የድራማው ጸሐፊና አዘጋጅ ናት። ድራማውን በተመለከተ በተለይም ከማንዚ ጋር መስራት ቀላል ነው ትላለች። 2020 እኔና ማንዚ ያለን ሀሳብ ነበር። ቁጭ ብለን ስናስብ ለእኛ ብቻ ሳይሆን ለሀገርም ትልቅ ነገር ሊሆን እንደሚችል ተገነዘብን። ማንዚ የድራማው ስኬት ዩጋንዳ ውስጥ የፊልም ኢንዱስትሪው ምን ያክል ትልቅ የንግድ ዘርፍ እንደሆነ እሱን ለመሰሉ ፊልም ሰሪዎች፣ ተዋናያንና ሌሎች ፈጣሪዎች መተዳደሪያነቱንም ያሳያል ይላል። ዩጋንዳ ውስጥ በዓመት አምስት ተከታታይ ድራማዎች ብቻ ይቀረጹበት ከነበረበት ደረጃ ሃያ ፊልሞች በተመሳሳይ ጊዜ የሚቀረጹበት ደረጃ ላይ ደርሰናል። ኢንዱስትሪው በለውጥ ውስጥ ይገኛል። ማንዚ እንደሚለው ወደ ዩጋንዳ ፊልም ስኬት የሚያመራው መንገድ ተጀምረዋል። የዩጋንዳ ፊልሞች በመላ ዓለም መታየት ይጀምራሉ የሚል እምነትም አለው። አብራችሁን ስላመሻችሁ በእጅጉን አመሰግናለን። መልካም ምሽት።